ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዘር ነው። ጋቢና ቪኦኤ አስገባችሁ የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ የሞላ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የጡት ካንሰር በሽታ ይሆናል። በኢትዮጵያና ኤርትራ የተቀናጀ ብሔራዊ መረጃ የለም። ሁለቱም ሀገሮች የመከላከልና የሕክምና አገልግሎቶች በስፋት አይታዩባቸውም። አዲስ አበባ ውስጥ ለሕክምና በሚመጡበት ጊዜ የመጠለያ ማጣት፣ ምግብ መቸገር፣ ወረፋው ረጅም መሆን እነዛ እነዛ ብዙዎች ናቸው እንደዚህ የሚያስቸግራቸው እና የአንድ ሰው ብቻ ችግር አደለም። በካንሰር ህክምና ከ24 ዓመታት በላይ ያገለገሉት ዶክተር ሰለሞን ቦጋለ ናቸው። የጡት ካንሰር በየትኛውም ዓለም መለወት የተቻለው ቅድመ ምርመራ በማድረግ ህመሙ አነስተኛ ደረጃ ላይ በሆነበት ሁኔታ ላይ አውቆ ህክምናው የተሟላ ሆኖ ህመምተኛው ተረድቶ ሊድን ስለሚችል በሁለቱም መሄዱ የሚሻል ነው ነው የምለው። በኤርትራ የካንሰር ህክምና ተቋም በመገንባት ላይ እንደሚገኝ የጤና ጥበቃ ሚኒስትሩ አማካሪ ገልጸውልናል። ስለዚህ በአጠቃላይ ሁሉንም የካንሰር ስራዎች የሚያካት ስራ ይጀምራል ማለት ነው። የካንሰር ማዕከሉ ነው ጀመር ማለት ነው። አሁን ግን ራዲሽን የለም። ኪሞቴራፒ በጣም በጥቂቱ ነው ያለው ማለት ነው። ሰርጂካል ግን ድሮም የነበረ ነው። ከሁለት ወር በፊት እዚህ አጠገባችን የፖቶማክ ወንዝን ተሻግሮ በሰሜን ቨርጂኒያ ደግሞ ኢትዮጵያውያንና ኤርትራውያን በጋራ የጡት ካንሰር ላይ ለመዝመት የአምስት ኪሎ ሜትር ሩጫ አዘጋጅተው ነበር። ሁለት የኢትዮጵያ በካንተር ድርጅት ላይ ላሉ ድርጅቶች ረተናል። ለኤርትራ ደግሞ በድግሳ ለሚገኙ ሆስፒታል እርዳታ ካሄደናል። ከቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም እንደምናመሻችሁ አድማጮቻችን፣ አጠር ያሉትን የምሽቱን ዜናዎች የማስደምጣችሁ ጽዮን ግርማ ነኝ። የዓለም የጤና ድርጅት ደብልዩ ኤች ኦ በኢትዮጵያ በድርቅ ምክንያት የተከሰተውን አስከፊ ረሀብና ረሀቡን ተከትሎ በምግብ እጥረት ምክንያት የሚከሰተውን ችግር ለመታደግ አስቸኳይ ቡድን ወደ ኢትዮጵያ ማሰማራቱን አስታውቋል። የዓለም የጤና ድርጅት ኢትዮጵያ በሰላሳ አመት ጊዜ ውስጥ ካጋጥሟት ሁሉ የከፋ ድርቅ አጋጥሟታል ሲል የህጻናት አድን ድርጅት ሴቭ ለችልድረን በበኩሉ ሀምሳ አመት ውስጥ ካጋጠመው ሁሉ የከፋው ነው ብሎታል። ሁለቱም ድርጅቶች ኢትዮጵያ በዚህ አመት ብቻ ሁለት አስከፊ የዝናብ እጥረት አጋጥሟታል ብለዋል። የዓለም የጤና ድርጅት የድንገተኛ አደጋ አስተዳደር እና የበጎ አድራጎት ምላሽ ሰጪ ዳይሬክተር ዶክተር ሚሼል ጌር ለአሜሪካ ድምጽ እንደተናገሩት በኤልኒኖ ምክንያት የተከሰተ የአየር ንብረት ቀውስ ባልተለመደ ሁኔታ እየተዛመተ ሄደ በተለያዩ የኢትዮጵያ አካባቢዎች ከፍተኛ ድርቅ አስከትሏል። ይህም አስተማማኝ የምግብ ዋስትና እንዳይኖር፣ የተመጣጠነ የምግብ እጥረትና ህዝቦች እንዲፈናቀሉ አድርጓል። ዶክተር ሚሼል ጨምረው ሲናገሩ ይህ ሁኔታ ህጻናትን ለተላላፊ በሽታ ሊያጋልጣቸው ይችላል ብለዋል። የተመጣጠነ ምግብ እጥረትም ህጻናትን ለበሽታ፣ ላልተለመደ ተቅማጥ፣ እንዲሁም ለወባ በሽታ ሊያጋልጣቸው እንደሚችል ይህም በቶሎ ሕክምና ካልተደረገለት በፍጥነት በጣም በፍጥነት ወደ ሞት ሊወስዳቸው ይችላል የሚል ስጋታቸውን ጠቁመዋል። አሜሪካ ከአየር ንብረት አሜሪካ ከአየር ንብረት ለውጥ ጋር በተያያዘ ለደሃ ሀገራት የምትሰጠውን እርዳታ በእጥፍ እንደምታሳድግ ገለጸች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጆን ኬሪ በፈረንሳይ ከተማ ፓሪስ በተካሄደ እየተካሄደ ባለው የአየር ንብረት ለውጥ ስብሰባ በዛሬው ዕለት በሰጡት መግለጫ አሜሪካ በማደግ ላይ ላሉ ሀገራት የምትሰጠውን የገንዘብ እርዳታ በእጥፍ ለመጨመር እቅድ እንዳላት ይህም ደግሞ ለሀገራቱ የአየር ንብረት ለውጡን ለመቋቋም ለመርዳት እንዲውል ለተባበሩት መንግስታት ጥሪ አቅርበዋል። በተጨማሪ አሜሪካ በሀብት ከበለጸጉ ሀገራት ጋር በጋራ በመሆን ከሚሰጠው የ100 ሚሊዮን ዶላር እርዳታ በተጨማሪ አሜሪካ ብቻዋን 800 ሚሊዮን ዶላር እርዳታ እስከ 2020 ድረስ እንደምትሰጥ አስረድተዋል። ይህ እርዳታ በፓሪስ ስብሰባ ተሳታፊዎች መነጋገሪያ ርዕስ ሆኗል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ጆን ኬሪ አያይዘውም በዓለም ያጋጠመውን የአየር ንብረት ለውጥ ለመገንዘብ ባለሙያ መሆን እንደማያስፈልግ ጠቅሰዋል። አድማጮች፣ ዜናው በዚህ ያበቃ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዚሔር እና መስታወት አራጋው አብረን ከአድማ ስንሻገር እንላችኋለን። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚሔር እና በመስታወት አራጋው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ Radio Sekali Amerika Ra Gabina. <laughs> ከሁለት ወር በፊት በአርሊንግተን ቨርጂኒያ የጡት ካንሰር ህሙማንን ትግልና የጤና ፈተናዎች ለማሰብ የአምስት ኪሎ ሜትር ሩጫ ተካሂዶ ነበር። ይህ የገንዘብ እርዳታ ማሰባሰቢያ ሩጫ በርካታ ኢትዮጵያውያንና ኤርትራውያን ወጣቶችን በጋራ ያሳተፈ ነበር። መስታወት አረጋው በስፍራው ተገኝታ ተከታትላለች። የዚህ ዓመታዊ ሩጫ ዋና ዓላማ በኢትዮጵያና በኤርትራ ለሚገኙ የጡት ካንሰር ህመምተኞች የሕክምና እርዳታ ይውል ዘንድ ገንዘብ ለማሰባሰብ ነው። በዚህ በዩናይትድ ስቴትስም ቢሆን ግንዛቤ በመፍጠርና ና የማህበረሰብ መደጋገፍም የስራው አካል ነው። ሶስት ዓመታትን ያስቆጠረው በቀድሞ መጠሪያው ብሬቭ ውመን ወይም አልፋ የጡት ካንሰር ህመምተኞች እርዳታ ድርጅት መስራችና ፕሬዚዳንት ወይዘሮ ቬሮኒካ ሙሴ የዚህ ሩጫ ዓላማ በኢትዮጵያና በኤርትራ የሚገኙ እንዲሁም በዚሁ በአሜሪካ ያሉ ወገን ህመምተኞችን በተቻለ ሁሉ ለመርዳት እንደሆነ ይናገራሉ። ይህ ድርጅት የዛሬ ሶስት አመት ነው የተቋቋመው። የዘንድሮ ደግሞ የዚህ እርዳታ የሚውለው ኢትዮጵያና ኤርትራን ወገኖቻችን በዚህ በሽታ ላይ ለፈጡ የሚጠቁ ላሉት በኢንሹራንስ ካቨር ለማይደረገው ለምሳሌ ለቤት ፍዳት፣ ለምግብ ልጆች ላላቸው ደግሞ ለልጆች ኬር ለመስጠት በደመቀ ሁኔታ ተከብሯል። ይህንን አጋጣሚ በመጠቀም ደግሞ ወጣቱን በጣም ላመሰግን እፈልጋለሁ። እና ወጣቶቹ ናቸው ቅንብር አድርገው እንድንሰበሰብ ያበቁ። እና በዚህ አጋጣሚ ደግሞ ሌሎችም ወጣቶች ይህንን ተመሳሳይ ተግባር ተከትለው ጆይን እንዲያደረጉን እጋብዛለሁ። መጀመሪያው ዓመታችን ላይ ደግሞ ሁለት የኢትዮጵያ በካንሰር ዝግጅት ላይ ላሉ ዝግጅቶች ረድተናል። ለኤርትራ ደግሞ በድግሳ ለሚገኝ ሆስፒታል እርዳታ ካሄደናል። የሁለተኛው ዝግጅታችን ላይ ደግሞ የሶኖግራም ማሽን ለኢትዮጵያና ለኤርትራ ለመላክ ዝግጅት ላይ ነን። እና የዚህ ድርጅት ሌላው ደግሞ ዓላማው በዚህ በአሜሪካን ሀገር ለሚገኙት የኤንቢ ኤሪያ የሰፖርት ግሩፕ ማቋቋም ነው። እና ይሄ ካቋቋሙን ሁለት ዓመታችን ሆኗል። የዚህ ግሩፕ ስም ምሳሌ ይባላል። ምሳሌ በወር አንዴ ቅዳሜ፣ የመጨረሻው ቅዳሜ እንሰበሰባለን እና ይህንንም አጋጣሚ በመጠቀም ሌሎችም ሰርቫይቨሮች በማንኛውም በካንሰር ለተያዙ ወንድምና እህቶች በዚህ ቀን ከኛ ጋር ሆነው እንዲያሳልፉ ጋብዛል። በእለቱ በነበረው የገቢ ማሰባሰቢያ ሩጫ ላይ ከተሳተፉ ወጣቶች መካከል ተፈራ ግርማ ይገኝበታል። በቨርጂኒያና አካባቢዋ እንደ አልፋ ያለ የእርዳታ ድርጅት መኖር ስለ በሽታው በግልጽ ለመወያየትና መፍትሄዎችን በጋራ ለመፈለግ ጥሩ አጋጣሚ እንደሚፈጥር ያምናል። ጥሩ ነበር ሩጫው። የመጀመሪያ ጊዜ ነበር ተሳተፍ ለመሮጥን ብቻ ሳይሆን የዝግጅቱ አላማም በጣም ስለ የጡት ካንሰር ህሙማንን ለመርዳት እየተዘጋጀ ነበር። በጣም ጥሩ ነበረ። ሎተሪዎችም ነበሩ። ገንዘቡ ገቢውም ወደ ቤት እንደሚሄድ በዛው በዝግጅቱ ላይ ስራ አስረድተው ነበረ። እና ጥሩ ጥሩ ስራ እየሰሩ ይመስላል አዘጋጆቹ ወደፊት ሆፕ ተሳታፊውም እየጨመረ በተለይ የተናገሩት ነበረ። በዝግጅቱ ላይ ኢኖ ኢትዮጵያውያን እና ኤርትራውያን እንደዚህ አይነት ነገር ችግ ነው ህመሞች እነሱ ምን ሲሉ የመደበቅ ነገር ይታይባቸዋል ሲሉ ነበር። ግን እንደዚህ አይነት ኦርጋናይዜሽን እንዳለ ካወቁ በተለይ የእነሱም በዚህ ለመካፈል የሚያውቁት ሰው ከሌለም ደግሞ የታመመ ምን ያለም እነሱ ራሳቸው ደግሞ እንደዚሁ ለመርዳት እንኳን ቢሳተፉ ጥሩ ይመስለኛል። የዘንድሮ የአጭር ርቀት ሩጫ ከጡት ካንሰር ህመማቸው ያገገሙ ሴቶችን ጨምሮ በርካታ ወጣቶችና አዛውንቶችን ያሳተፈ ነበር። ለዚህ ለአመታዊ ፕሮግራም መሳካት ከፍተኛ ጥረት ካደረጉት መካከል ዘረብሩክ ምናሴ ይገኝበታል። ፕሮግራሙ ዋና ዓላማ ወጣቱን ለማስተማር ነው። የጡት ካንሰር እንዴት ቶሎ ዲቴክት ቢደረግ ለውጥ እንደሚያመጣ እና ወሬውን ለመጀመር ነው። ዳያሎግ በረምዱ እንድንጀምር ነው። በእኛ እድሜ ባለሰው ስለ ካንሰር በዚህ አመት ደግሞ እዚህ አገር ላሉ ያው ኢንሹራንስ ላላቸው ሰዎች ግን ልጅ ላላቸውና ስራ መስራት ስለማይችሉ እነሱ እነሱን ሰዎች ለመርዳት ነበር አላማችን። ምን ያህል ሰው ተሳትፏል? ዘንድሮ ወደ ሶስት መቶ አካባቢ ሰው ነበር። ምን ያህል ወጣቶች የመጡ ይመስልሃል? ከሶስት መቶ ያው ወደ መቶ ሰባ ሰባ አምስት በሁለት መቶ ወጣት ነበር። የጡት ካንሰር በአለማችን ካሉ አሳሳቢ በሽታዎች አንዱ ነው። እንደ ዩናይትድ ስቴትስ ባሉ ሀገሮች ስለ በሽታው በሰፊው መረጃ ይዳረሳል። በሽታውን እንዴት መከላከል እንደሚቻልም ብቻ ሳይሆን በበሽታው የተያዙትን ህመምተኞችም በሕክምና ለመርዳት በከፍተኛ የቴክኖሎጂ ሕክምና መሳሪያዎች ሕክምና ይሰጣል። በሌላ ወገን በአፍሪካ በተለይም በኢትዮጵያና በኤርትራ የሚገኙ የጡት ካንሰር ህመምተኞችን ስናስብ ግን ከሕክምና መሳሪያ ጥረት ጀምሮ ስለ ጡት ካንሰር ምንነት መረጃ ለህብረተሰቡ በማድረስ ብዙ እንቅስቃሴ ማድረግ እንደሚገባን እንመለከታለን። ለጋቢና ቪኦኤ መስታወት አረጋው ነኝ፣ ካርሊንግተን ቨርጂኒያ። ታክሲ፣ ታክሲ አሳፍረኝ እባክህ፣ ቶሎ ስቱዲዮ መድረስ አለብን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። መስታወት አራጋውም እዚህ ስቱዲዮ ደርሳለች። ጋቢና ቪኦኤ ጉዟችን ይቀጥላል። አስቀድመን እንደገለጽንላችሁ የህክምና ጥናቶችን በማሳተም የሚታወቀው ላንሰንት በኢትዮጵያ ስለ ካንሰር ጥናትና ምርምር ባቀረበው ጽሁፍ በሀገሪቱ የካንሰር ታማሚዎች መዝገብም ሆነ ቁጥርን የሚገልጽ ሰነድ የለም ብሏል አንድ የካንሰር ማዕከል እንዳለ ነው ላንሰንት የሚገልጸው ጥቂት ነርሶችና ሀኪሞች በዚህ የካንሰር ማዕከል ከመላ ሀገሪቱ ለሚመጡ ታካሚዎች በአግባቡ ቁሳቁሶችና የዳበረ አሰራር ልምድ በሌለበት ማዕከል ህክምና ይሰጣሉ он корма በጥቁር አንበሳ ሆስፒታል ያለውን የሕክምና አሰጣጥ በዚህ ዘገባ ትዳስሳለች። ጤናማ የሆኑ ሴሎች ወደ ካንሰርነት እንዲቀየሩ የሚያደርጉ ምክንያቶች በርካታ መሆናቸውን የተለያዩ የሕክምና ባለሙያዎች ይጠቅሳሉ። የተመጣጠነ ምግብ እጥረት፣ ለካንሰር አጋላጭ የሆኑ ምግቦች መመገብ፣ የአካል ብቃት እንቅስቃሴ ያለማድረግ፣ በሄፒታይተስ ቢና ሲ መጠቃት፣ የአካባቢ መበከል፣ ከስነ ተዋልዶ ጋር የተያያዘ ችግር፣ እንዲሁም በዘርና በሌሎች ምክንያቶች ማንኛውም ሰው በካንሰር በሽታ ሊያዝ ይችላል። በአሁኑ ወቅት በኢትዮጵያ ከፍተኛ ጉዳት እያደረሱ የሚገኙት የማህፀን ጫፍና የጡት ካንሰር መሆናቸውን የህክምና ባለሙያዎች ይናገራሉ። ዶክተር ቦጋለ ሰለሞን በካንሰር ህክምና ከ24 ዓመታት በላይ አገልግለዋል። ከዚህ አገልግሎት ዘመናቸው 22 ዓመቱን በኢትዮጵያ ብቸኛ በሆነው የካንሰር ህክምና አገልግሎት መስጫ ማዕከል ውስጥ ነው የሰሩት። እንደ እርሳቸው አገላለጽ ቁጥሩን በውል ባያውቁትም በግምት ከ40 ሺህ በላይ ህመምተኞችን ጎብኝተዋል። ስለ ጡት ካንሰር ህክምና ኢትዮጵያ ውስጥ ስላለው የህክምና ሁኔታ አነጋግሬያቸው ነበር። መጀመሪያ በሚነሳበት ጊዜ ምንም አይነት ምልክት ላይኖር ይችላል። ግን እያደገ በሚመጣበት ጊዜ አንዱ በጡት ላይ የሚከሰት እብጠት ሊሆን ይችላል። ያ እብጠት በመጀመሪያ ደረጃ ህመም የሌለው ሊሆን ይችላል እና ህመም የሚኖረው እያደር የህመሙ እየተነከረ በሚሄድበት ጊዜና በሽታውም ከፍተኛ ደረጃ ላይ እየደረሰ ሲሄድ ነው መምጣት የሚጀምረው። ደረጃው አነስተኛ በሆነበት ሁኔታ ላይ ምንም ነገር አይሰማም እና በአጋጣሚ ጡታቸውን በተለይ ደግሞ በየወሩ የሚፈትሹ ያ ልምድ ያላቸው ህመሙን በእብጠት መልክ አነስተኛ እያለ ሊያገኙት ይችላሉ። ነገር ግን እጡታቸውን የማይፈትሹት ህመሙን የሚያውቁት ከፍተኛ ደረጃ ላይ ከደረሰና ህመም ሲሰማቸው ነው። የጡት ካንሰር እንዳለባት ካወቀች እና ህመሙ በግልጽ ማጥቃት ከጀመራት በኋላ የሚፈጥረውን የህመም ስሜት ዶክተር ሰለሞን ሲያብራሩ ህመሙ በመጀመሪያ አነስተኛ ሊሆን ይችላል። እየጨመረ በሚሄድበት ጊዜ ደግሞ እረፍት የሚነሳ እና በጣም የሚያሰቃይ ሊሆን ይችላል እና ያ እንደ ህመሙ ደረጃ የተለያዩ የህመም ማስታገሻዎች መስጠት እስካልተቻለ ድረስ ህመምተኛው በጣም በጣም የሚሰቃይበት ሊተኛ የማይችልበት ምግብም ደግሞ ለመብላት የሚያስቸግርበት ሁኔታ ላይ ሊደርስ ይችላል። የጡት ካንሰር ደግሞ የተለያየ ነው፣ እድገቱ አንዳንዱ ምንም ህክምና ሳይኖረው ለብዙ ጊዜ ሊቆይ ይችላል፣ መምተኛው አዝጋሚ ሊሆን ይችላል። አንዳንዱ ደግሞ በጣም ፈጣን ሊሆን ይችላል። በተለይ ለምሳሌ ወደ ጉበት፣ ወደ ጭንቅላት፣ ወደ አከርካሪ፣ ወደ ወደ መሳሰሉት በሚሄድበት ጊዜ ሊፋጠን ይችላል። የጡት ካንሰር በአነስተኛ ደረጃ ላይ ያለ ተገቢ ህክምና ማድረግ ካልተቻለ አንዲትን ሴት ከብዙ ስቃይ በኋላ ለሞት ይዳረጋታል። እንዲህ ያለውን በሽታ እንዴት መከላከል ይቻላል? ለዶክተር ሰለሞን ያቀረብኩላቸው ጥያቄ ነበር። ከላከል ስንል በሁለት እንከፍለው እንችላለን። አንዱ ህመሙ እንዳይከሰት ደረግ ያለበት አጋላጭ የሆኑትን ነገሮች ከላከል ማለት ነው። ለምሳሌ አመጋገባችንን የሰውነት እንቅስቃሴ በማድረግ ስነ ተዋልዶን በሚመለከት እና በዚህ በዚህ በተወሰነ መቀነስ ይቻላል። ነገር ግን ሙሉ በሙሉ ተከላክሎ ማጥፋት ስለሚያስቸግር በተለይ የጡት ካንሰር አንዱ ስትራቴጂ በአነስተኛ ደረጃ ላይ እያለ ህመሙ ማወቅ ነው። ሌላው ደግሞ ሕክምናውን በዚሁ ማደራጀት ህመምተኛው በአነስተኛ ደረጃ ላይ እያለ በሚታወቅበት ጊዜ በቂ እና ደግሞ ተገቢ ሕክምና ካለ ጡት ካንሰርን ሙሉ በሙሉ ማዳን ይቻላል። ሌላው እና መሰራት ያለበት ግን ህመሙን በአነስተኛ ደረጃ ላይ እያለ ማወቅ እና ህክምናውን ደግሞ ማደራጀት፣ የታመሙትን ሰዎች አክሞ በማዳን እንዲኖሩ ማድረግ ይቻላል። የጡት ካንሰር በአንዲት ሴት ሰውነት ውስጥ ከተዛመተ በኋላ ማዳን እጅግ አስቸጋሪ በመሆኑ በዋነኛነት እንደ ስልት የሚቀመጠው በሽታው በአነስተኛ ደረጃ ላይ ያለ ማከም ነው። እንደዚህ ያለውን ህክምና በመስጠት በኩል ኢትዮጵያ ውስጥ ያለው ሁኔታ ምን ይመስላል? አሁኑ ጊዜ ያው አዲስ አበባ ውስጥ እና በትልቅ ከተሞች ነው። ያም ሆኖ ግን የመከላከሉ ማለትም በአነስተኛ ደረጃ ላይ ያለ የማወቁ ሁኔታ ገና ብዙ መሰራት ያለበት ነው። ምርመራ ተደርጎ ህመሙ በሚታወቅበት ጊዜ ህክምናውም አብሮ ጎን ለጎን እስካልሄደ ድረስ ህመሙን ማወቅ ብቻ ውጤት ሊያመጣ አይችልም። ስለዚህ እነዚህ ጎን ለጎን መሰራት ያለባቸው ናቸው። ህክምናው የተሟላ መሆን ያስፈልጋል። ምን ማለት ነው? የጡት ካንሰር ህክምና እንግዲህ የቀዶ ህክምና፣ የጨረር ህክምና፣ የመድኃኒት ህክምና እነዚህ ጎን ለጎን መስፋፋት ያስፈልጋቸዋል። ከዛ በተጨማሪ የምርመራውም ሁኔታ እንደዚህ ጎን ለጎን አብሮ መሄድ ያስፈልጋል። ለምሳሌ የፓቶሎጂ ምርመራ ዲያግኖስቲክ፣ ለምሳሌ እንደ አልትራሳውንድ፣ ማሞግራፊ፣ ሲቲ ስካን የመሳሰለው እንደ ዶክተር ሰለሞን አገላለጽ ህክምናው በዋናነት የሚሰጠው አዲስ አበባ በሚገኘው ጥቁር አንበሳ ስፔሻላይዝድ ሆስፒታል ነው። በዋና ዋና ክልል ከተሞች ደግሞ የተወሰነ የምርመራ ማዕከላት አሉ። ነገር ግን የበሽተኛውና የህክምናው መስጫ ቦታ ቁጥር ባለመመጣጠኑ አሁንም የጡት ካንሰር በአነስተኛ ደረጃ ላይ ያለ ህክምና አገልግሎት መስጠቱ ገና ብዙ ይቀረዋል። አዲስ አበባ ጥቁር አንበሳ ሆስፒታል ውስጥ ወደሚገኘው ማዕከል ህክምና ለማግኘት ከየት አካባቢ ምን ያህል ሰው ሲመጣ ነበር በሚል አነሳውላቸው ጥያቄ ሲመልሱ እንደዚህ ዳታ የለንም። በሆስፒታል ባለው ዳታ የመጡበትን ቦታ በመጠየቅ በሚገኘው ከሁሉም ቦታ ይመጣሉ። ሊመጡ ከቻሉበት ሌላ ምንድን ነው? ይሄ በቂ አይደለም። ሩቅ በሆነ ቁጥር ህመምተኞች ወደ ከተሞች የመምጣቱን እድል ይቀንሰዋል። ስለዚህ ሌሎች ራቅ ያሉ ቦታዎች ካንሰሩ ቢያንስም እንኳን ያ የለም ማለት አይደለም እና በተለይ ደግሞ ይሄ ካንሰር ሬጅስትሪ እስካሁን ድረስ አዲስ አበባ ውስጥ ብቻ ነው የተሰራውና ክልል ከተሞችንም እንኳን ያሉበትን ሁኔታ ይሄ ነው ብሎ መናገር ያስቸግራል። በጡት ካንሰር በሽታ መያዛቸውን ካወቁ በኋላ ገና በአነስተኛ ደረጃ ላይ ያለ ወደ ሆስፒታል ቢመጡም ህክምናውን ለማግኘት ተራ በመጠበቅ ከአንድ አመትና ከዛ በላይ በመቆየታቸው ምክንያት በሽታው ተሰራጭቶ ለከፋ አደጋ እንደሚዳረጉ ይነገራል። እንዲህ ያለ ሁኔታ አሁን የሚከሰታል ትክክል ነው። ይሄ የሚጠበቅ ነው። ምክንያቱም ወረፋ ስላለ በሁሉም ደረጃ ቀዶ ጥገናውም፣ በጨረሮም አካባቢ፣ በፓቶሎጂም አካባቢ እንደዚሁ የተወሰነ እንትን ስለሚኖር እንደመጣ ወዲያው ህክምናውን ለመስጠት ከኒዱና ያለው አቅርቦቱ ስለማይመጣጠን ይሄ ሁኔታ የሚጠበቅ ነው። ዶክተር ሰለሞን እንዳሉት የህክምናው አገልግሎት መስጫ ከበሽተኛው ቁጥር ጋር ያልተመጣጠነ በመሆኑ ተራ የደረሳቸው ብቻ ህክምናውን ያገኛሉ። አዲስ አበባ ውስጥ ለህክምና በሚሄዱበት ጊዜ የመጠለያ ማጣት፣ ምግብ መቸገር፣ ወረፋው ረጅም መሆን እነዛ እነዛ ብዙዎች ናቸው እንደዚህ እንትን የሚያስቸግራቸው እና የአንድ ሰው ብቻ ችግር አይደለም። ይሄ በጣም ከሚያሳዝነኝና ሁልጊዜ የማየው ችግር ነው። ሴቶች በጡት ካንሰር በሽታ ምክንያት የሚደርስባቸው ስቃይ እንዲቀንስ በአግባቡም ሕክምና እንዲያገኙ ለማድረግ ምን መደረግ አለበት አልኳቸው። የጡት ካንሰር በየትኛውም ዓለም መለወጥ የተቻለው ቀድመ ምርመራ በማድረግ ህመሙ አነስተኛ ደረጃ ላይ በሆነበት ሁኔታ ላይ አውቆ ሕክምናው የተሟላ ሆኖ ህመምተኛው ተረድቶ ሊድን ስለሚችል በሁለቱም መሄዱ የሚሻል ነው ነው የምለው። አንደኛ ህብረተሰቡን ማስተማር፣ በተለይ ደግሞ ሴቶች የጡት ካንሰርን መፍራት ብቻ ሳይሆን ሊመጣ እንደሚችልም በግምት ውስጥ በማስገባት በወር አንድ ጊዜ አት ሊስት ጡታቸውን ሊፈትሹ የሚችሉበትን ሁኔታ ማስተማር። ሌላው ደግሞ የማሞግራፊ እና የአልትራሳውንድ አገልግሎት ተሟልቶ ሊሰጥ የሚችልበትና ሕክምናውም የሚመላበት ሁኔታ ቢኖር አሁን ያለውን ሁኔታ በእርግጥ መቀየር ይቻላል። ከኢትዮጵያ ተነስተናል። መዳረሻችን ኤርትራ ትሆናለች። በየት በኩል እንዳትሉ በስልክ ነው የተነጋገርነው። አይዞሽ በየት በኩል ብለው አይጠይቁንም። መስታወት መንገዱ ድንበሩ መዘጋቱን ያውቃሉ። እኔ እንኳን ስለ እሱ የምለው የለኝም፣ ግን እሺ አንተ ልስማ። መንገዱንም የተሻገርኩ አንተ ስለሆንክ መንገዱን ባልሻገርም ያው በስልክ ነው ብያለሁ። በኤርትራ የካንሰር ማዕከል በመገንባት ላይ ይገኛል። ማዕከሉ በአስመራ ነው እየተገነባ የሚገኘው። ባለሙያዎችም በመሰልጠን ላይ መሆናቸውን የጤና ጥበቃ ሚኒስትሩ አማካሪ ዶክተር ምስማይ ገብረ ህይወት ገልጸውልኛል በአጠቃላይ ለብረስ ካንሰር ብቻ ሲሆን ለሁሉም ካንሰር ሲሆን የካንሰር ማዕከል ህንጻው እየተገባደደ ነው ስትራቴጂክ ፕላን ና ፖሊሲ ወጥተዋል የህንጻው ስራ ሲገባደድ ስልጠናም ያው የስልጥር ሰዎች አሉ ማለት ነው ሀኪሞች ና ነርሶች ራዲዮሎጂ ለነጅም ወደ ውጭ ሀገር ገና ሄደው ያልተመለሱ አሉ ማለት ነው በራዲሽን ቴራፒ እንዲሰሩ እና በኪሞቴራፒ አካባቢ እንዲሰሩ የሚፈለጉ ማለት ነው። ስለዚህ የህንፃው ዝግጅት የስልጠናው ዝግጅት እየተደረገ ነው ማለት ነው። በዛው የእቃዎቹ ማለት ነው የሚያስፈልገው ስራው ሲጀምር ሁሉም የካንሰር ሕክምናና መከላከሉን ስራ ይጀምራል ማለት ነው። ሰርጂካል ያጠቃላል። ሰርጂካል አሁንም ይሰራል ማለት ነው። የፓቶሎጂ ማለት የምርመራው ሰርጂካል የወጣውን ነገር በሳይቶሎጂ ና በምርመራ የሚደረገው አሁንም ይደረጋል። ኪሞቴራፒ ይሄ በመድኃኒት የሚሰጠው አሁንም አለ በመጠኑ ግን በዛን ጊዜ በጣም ይስፋፋል ፈጽሞ የሌለው ነገር ራዲሽን እና ራዲሽን ይጀምራል ማለት ነው ስለዚህ በአጠቃላይ ሁሉንም የካንሰር ስራዎች የሚያካትት ስራ ይጀምራል ማለት ነው የካንሰር ማዕቀሉ ጀመር ማለት ነው አሁን ግን እነዚህ ራዲሽን የለም ኪሞቴራፒ በጣም በጥቂቱ ነው ያለው ማለት ነው ሰርጂካል ግን ድሮም የነበረ ነው ሌላው በብሬስት ካንሰር አካባቢ ዋናው የሚገፋበት የሚፈለገው የመከላከሉን ምልክት ነው ማለት ነው። መከላከሉ አሁንም አለ፣ ግን በበለጠ ትክክለኛ ሲስተም መከላከሉን የበለጠ ይከላከራል ማለት ነው። መከላከሉን የሚያጠቃለው ሴቶችን ማስተማር ነው ማለት ነው። ከዛ በኋላ ስክሪኒ ነው እንግዲህ ከአርባ አመት በኋላ ያሉትን በአጠቃላይ በስክሪኒ በየሶስት አመቱ እንዲመጡ። ማንኛውም ሂስትሪ ካላቸው የዘመዳቸው እህታቸው፣ እናታቸው ካንሰር ከነበራት ወይም ደግሞ ሌላ በሽታው የሚያጋልጥ ማንኛውም ነገር ከነበረ ደግሞ በየአመቱ ስክሪን እንድደረግላቸው ይደረግላል ማለት ዶክተር ምስማይ እዚህ ላይ ምን ያህል የተስፋፋ ነው ይሄ የሕክምና አገልግሎት በተለይ የመከላከያ ማዕከላት መረጃ የሚያገኙበት ወይም የመከላከያ በየጊዜው እየመጡ የሚታዩበት የማማግራም የሚባለው የተለያዩ አይነት የሕክምና አገልግሎቶች ምን ያህል የተስፋፉ ናቸው? በሀገሪቱ ብዙም የተስፋፉ አይደሉም ለማለት ይቻላል። በአሁኑ ጊዜ ግን ከካንሰር ትሪትመንት ሲጀመር መከላከሉም ራሱ ዋናው ክፍል የሚይዝ ነው እንበል። አሁን እንደው ለምሳሌ አንድ በተሰናይ አካባቢ የሚኖሩ ኤርትራዊት እናት በዚህ በሽታ ቢጠቁ በአሁኑ ሰዓት ህክምና የሚያገኙባቸው ስፍራዎች የት የት ነው? አስመራ ድረስ መምጣት አለባቸው ወይስ በየክፍለ ሀገሩ ደግሞ የሪፈራል ሆስፒታሎችና ክሊኒኮች አሏቸው? አዎ በየክፍለ ሀገሩ አለ። የሁሉም ክፍለ ሀገር ሪፈራል ማእከል የሆነ ሆስፒታል አለ በየአንዳንዱ ማለት ነው። ዘማ ሪፈራል ሆስፒታሎች የምንላቸው ከሱም ወረድ ብለው በየሳር ዘንዝብን የሳብዞን ሆስፒታል አለ፣ ዲስትሪክት ሆስፒታል አለ። ከዛም ጤና ማዕከል ሄልት ሰንተር የምንሆና በአብዛኛው ቪሌጅ አምስት ኪሎ ሜትር አስር ኪሎ ሜትር ደግሞ ሄልት ስቴሽን አለ። ስለዚህ ሪፈራሉ ቸይን ነው ማለት ነው። ማዕከሉ ያለው ኦረታ ሆስፒታል አስመራ ነው። ስለዚህ የካንሰር ማዕከል ራዲየሽኑ፣ ኪሞቴራፒው፣ ምርመራው ብዙ ነገር የሚደረገው ማዕከል የተሰራ ያለው በአስመራ ነው። ስለዚህ በቸይን ሪፈር ይደረጋል ወደ ላይ በቸይን ደግሞ ለክርትን ደግሞ ወደታች ይደረጋሉ ማለት ነው። ምን ያህል ሐኪሞችን የጤና ረዳቶችን እና ነርሶችን የማሰልጠን እቅድ አላችሁ? ቁጥሩ በእርግጥ አላወቅኩትም፣ ግን ዳይሬክተር የሚሆነው የዛ የማዕከሉ ዳይሬክተር ኦረዲ ሰልት ነው። ስራው ጀምረዋል ማለት ነው በመጠኑ። እንግዲህ በስተመጨረሻ የዓለም የጤና ድርጅት ደብሊው ኤች ኦ በኢትዮጵያ በኤርትራ እንደዚሁም በተለያዩ የአፍሪካ ሀገሮች ያሉ አሀዞችን ያጠናበትን ስመለከት ነበር። ኢትዮጵያ ኢትዮጵያና ኤርትራ እንዲያውም ምን ያህል ታካሚዎች እንዳሉ የበሽታውን መስፋፋት አስመልክቶ የዓለም የጤና ድርጅት የተጠናቀረ መረጃ እንደሌለ ነው የሚገልጸው። እናንተ ታውቃላችሁ፣ ብሔራዊ መረጃ አላችሁ? ምን ያህል መስፋፋቱን፣ ምን ያህል ታካሚዎች፣ ታማሚዎች እንዳሉ? አዎ፣ ምን ያህል ታማሚዎች እንዳሉ ያው፣ ኤርትራ መረጃ በእርግጥ አሁን ከነገር የለም፣ ግን መረጃ ያለ ማለት ነው። የጤና ማኔጅመንት ኢንፎርሜሽን ሲስተም የምንለው ትክክል አለ። ስራውስ ነው ማለት ነው። ዶክተር ሙስማ ገብረ ህይወት የኤርትራ የጤና ጥበቃ ሚኒስቴር አማካሪ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ። በታ አስምራ ወደ ዋሽንግተን ዲሲ እንመልሳቸው። መቼም የጋቢና ጉዞ ፈጣን ነው። ከአንዱ የዓለም ጫፍ ወደ ሌላው የዓለም ጫፍ ፈጥነን እናደርሳችኋለን። መረጃን በፍጥነት ለእናንተ እናደርሳለን። አብረን በምናብ እንጓዛለን። ከሌሎች ልምድ ብዙ ብዙ ነገር እንማራለን እንማማራለን። ከእናንተ ልምድ ደግሞ ሌሎች የእድሜ ኩዮቻችሁ እዚህ ስቱዲዮ ቁጭ ብለን እኛም እንማራለን። ጋቢና ቪኦኤ ድልድይ ነው። ጋቢና ቪኦኤ የእናንተ የወጣቶች ድምፅና መድረክ Campino, -a. <imushing> be A radio. <limitation> <imushing> <splash> <imuring> <gabile fəalar vioy installations> <imushing> ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት አስታውሱ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ድረስ በአጭር ሞገድ በ6080 ና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ። ስለ ጡት ካንሰር በቂ ግንዛቤ ያላችሁ፣ በአካባቢያችሁ በህመሙ የተጠቁ ሰዎችን ታውቃላችሁ? የህክምና አገልግሎትስ ያገኛሉ? ተነጋገሩ ተወያዩ ብለን በፌስቡክ ላይ ባስተዋወቅ ነው መሰረት ከሁለት በላይ አድማጮች ተመልክተውልናል። አስተያየቶቻቸውንም የላኩልን ነበሩ። ከነዚህም ውስጥ ግሩም ኢትዮጵያ በተባለ ስያሜ የተመዘገበ የሚሰማውን ልኮልናል። እኔ እስከማውቀው ድረስ በኢትዮጵያ በሽታው ያለባቸውን ህሙማኖች በመጠኑ ከማከም ባለፈ ስለ በሽታው አሳሳቢነት መረጃ ለህዝብ ሲደርስ አላየውም። በሽታው በሰውነት እንዳለና እንደሌለ ለማወቅ በህክምና መሳሪያ የሚደረገው ምርመራ ከአቅም አኳያ የማይታሰብ ነው። በዚህም የብዙ እናቶች ህይወት እያለፈ ይገኛል። በሀገራችን ስለ በሽታ ያለው መረጃ ማነስና የሕክምና መሳሪያ እጥረት የጡት ካንሰር በሽታን እንድንከላከል አላስቻለንም። እንዲሁ ስለ ጡት ካንሰር በሽታ በኢትዮጵያ ጥናት ያለመደረጉም ሌላው ችግር ነው። በዛሬው ዝግጅታችን ስለ ጡት ካንሰር መረጃዎችን ለእናንተ አድርሰናል። በፌስቡክ ቪኦኤ አምሃሪክ በትዊተርም እንዲሁ ቪኦኤ አምሃሪክ ብላችሁ ሃሽታግ ጋቢና ቪኦኤን በመጠቀም ሃሽታግ መሰላል ማለት ነው። ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ዛሬ ምሽት ያሰማናችሁ ዝግጅቶች በቂ መረጃዎችን አስጨብጠዋችኋል። ሃሳባችሁን አካፍሉን። ከሐኪሞች እንደተረዳ ነው ቀዳሚው ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለውን ይቻ አባባል አታረጅም መስታወት አራጋው መኪና ካላችሁ ደግሞ ይላሉ በታክሲ ወይ በግር ወይ ደግሞ ጋቢና ቪኦኤ ላይ ተሳፈሩ። አመጋገባችሁን አስተካክሉ። የቆረጡ ተቆረጡ ነው የተባለው። አይ እሱ ለስትሮክ ነው የማውቀው። ለነገሩ ለካንሰርም ይጠቅማል። ሌላኛው በሽታውን ለማከም ቅድመ ምርመራ ማድረግ ነው። ሀኪሞችን አማክሩ። ቢሆንም በጥቁር አንበሳ ሆስፒታል የካንሰር ማዕከል የጨረር ኪሞና ቀዶ ጥገና ሕክምና አለ ወረፋው ረጅም ቢሆንም በኤርትራ ደግሞ በአስመራ የካንሰር ማዕከል እየተገነባ ይገኛል። በሌሎች የህክምና ማዕከሎች የቀዶ ጥገና እንዲሁም የኪሞ ወይንም የመድኃኒት ህክምና ይሰጣል። ራሳችሁን ጠብቁ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና መስታወት አድራጋውነን ጉዟችሁ የሰመረ ይሆን እያልን እንሰናበታለን።